በታንዛኒያው ፕሬዚደንት ጆን ማጉፉሊ ሕልፈት ማዘኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። የሚኒስቴሩ ቃል አቀባይ ኔድ ፕራይስ ዛሬ ባወጡት መልዕክት ዩናይትድ ስቴትስ ታንዛኒያውያንን መደገፉን እንደምትቀጥል ገልጸዋል። ማጉፉሊ ባደረባቸው የልብ ሕመም ምክንያት ትላንት ምሽት ማረፋቸውን የሀገሪቱ መንግስት ያስታወቀው ትላንት ምሽት ላይ ነበር። ገርሞ ዳዊት ከናይሮቢ ዘገባ ልኮልናል። የታንዛኒያ አምስተኛ ፕሬዝዳንት የነበሩት ጆን ፖምቤ ማግፉሊ ትላንት ምሽት መሞታቸውን የሀገሪቱ ምክትል ፕሬዚዳንት ሶሉ አሳን ገልጸዋል። ሶሉ ማግፉሊ የሞቱት በልብ ህመም መሆኑን ነው ለሀገሩ ዜጎች ተናገሩት። ጆሴፍ ማግፉሊ ፕሬዝደንት ማግፉሊ ባደረባቸው የልብ ህመም በምዜና ሆስፒታል ህክምና ላይ ያሉ ህይወታቸው አልፈዋል። ማግፉሊ የህመማቸው ሳይጸና መጋቢት 27 ጃካያ ኪክዌቴ የልብ ህክምና ማዕከል ተወስዶ ነበር። ይህ የልብ ህመም ፕሬዝደንቱ ላለፉት አስር ዓመታት ስታመሙት የነበረ ነው ብሏል። ምክትል ፕሬዝደንት ሱሉሁ መንግስት የ14 ቀን ብሔራዊ ሐዘን ማወጁን ገልጸው የታንዛኒያ መንግሥት የሟቹ ፕሬዝደንት ማግፉሊን ቀብር ሥነ ሥርዓት በማቀድ ላይ መሆኑን ገልጸዋል። የምስራቅ አፍሪካ ሀገራት አስተዳዳሪዎችም በማጉፉሊ ሞት የተሰማቸውን አዘን ገልጸዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሰባት ቀን የብሔራዊ አዘን አውጀዋል። የሩዋንዳው ፕሬዝዳንት ፖል ካጋሜና የኡጋንዳው ዮዌሪ ሙሴቬኒም ማግፎሊ በአመራር ዘመናቸው ለምስራቅ አፍሪካ ያበረክቱት አስተዋጽኦ ትልቅ እንደነበር ገልጸው ለታንዛኒያውያን መጽናናትን ተመኝቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊም በትዊትር ገጻቸው የማግፎሊ ሞት እንዳሳዘናቸው ለታንዛኒያ ዜጎችና መንግስት መጽናናትንም ተመኝቷል። ኒድ ፕራይስ የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ፣ ዩናይትድ ስቴትስ ለፕሬዝደንት ጆን ማጉፉሊ ሞት የተሰማትን ሐዘን መግለጹን ተናግረዋል። ፕራይስ የአሜሪካ መንግስት በታንዛኒያና በዩናይትድ ስቴትስ ህዝቦች መካከል ያለው ግንኙነት እንዲጠነክር እንደሚሰራ ገልጿል። በታንዛኒያ ያለው የሰብአዊ መብት አያያዝ እንዲሻሻል የግል ነጻነት እንዲከበርና መንግስት የኮሮና ቫይረስ ወረሽኝ ለመቆጣጠር እንዲተጋ ዩናይትድ ስቴትስ ድጋፏን ትቀጥላለች ብለዋል። ፕራይስ በመጨረሻም ታንዛኒያ ካአሁን በኋላ ወደ ዲሞክራሲያዊ አስተዳደር እንደምትሻገር ተስፋ እንዳላቸውም ገልጸዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ